ኢኮኖሚው አለ። ጠቅላይ ሚኒስትር አብይ አህመድ ከከፍተኛ የመንግስት ባለስልጣኖቻቸው ጋር በተሳተፉበትና ከሚያዝያ 17 እስከ 19 ቀን 2011 ዓ.ም በተካሄደው የመቀነትና መንገድ እቅድ ስብሰባ ወይም ቤልት ኤንድ ሮድ ፎረም ኢትዮጵያ ከቻይናው የኤሌክትሪክ ኃይል መሰረተ ልማት ግንባታ ኩባንያ ጋር የ18 ቢሊዮን ዶላር ስምምነት ተፈራርማለች። ገንዘቡ ለ16 የኢንዱስትሪ ፓርኮች እና ለኢትዮ ጅቡቲ ምድር ባቡር የኤሌክትሪክ ኃይል ለማቅረብ የሚያስችል የመሰረተ ልማት ግንባታ ለማከናወን ስራ ላይ እንደሚውል የኢትዮጵያ መንግስት አስታውቋል። የዓለም አቀፍ ንግድ አማካሪው አቶ ሞገስ በቀለ እንደሚሉት ኢትዮጵያ ከቻይና ባበጀችው ወዳጅነት ፖለቲካዊና ምጣኔ ሀብታዊ ትርፍ አግኝታበታለች። በፖለቲካው አንጻር ምዕራባውያን በኢትዮጵያ ላይ ያላቸውን ፖሊሲ ለማመጣጠን የሚያስችል አማራጭ ኃይል ሆና ተገኝታለች። ቻይናም ሌላው ኢትዮጵያ ለተለያዩ የመሰረተ ልማት ፕሮጀክቶች የምትፈልጋቸውን ብድሮች በአጭር ጊዜና በምትፈልገው መጠን ያህል እንድታገኝ በር ከፍቶላታል። ቻይና ከአፍሪካ ጋር ያላትን ግንኙነት በቅርበት ያጠኑት የፖለቲካና የኢኮኖሚ ጉዳዮች ተመራማሪው አቶ ጌዲዮን ገሞራ ጃለታ እንደሚሉት ቻይና ኢትዮጵያን ጨምሮ የአፍሪካ አገሮች ለመሰረተ ልማት ግንባታ የሚያሻቸውን ገንዘብ በማቅረብ ጉድለታቸውን ሞልታለች። ሀገሮች ፋይናንስ የማግኘት ችግር አለባቸው። የራሳቸውን ፋይናንስ ቡስት አድርገው ኢንፍራስትራክቸራቸውን መንገድ፣ ትምህርት ቤት፣ ሆስፒታል ምናምን የሚለውን ነገር የማሟላት ችግር አለባቸው። መንገድ ደግሞ ከሌለ ኢኮኖሚ ሊያድግ አይችልም። በአፍሪካ ደቨሎፕመንት ባንክ ያወጣውን እንትን ብታይ ኢንፍራስትራክቸር ላይ ወደ ስልሳ ቢሊዮን ዶላር ዴፊሽት አለው ይላል አፍሪካ ውስጥ ይህን ኢንፍራስትራክቸር ለመሙላት ኢትዮጵያንም ሌላ አፍሪካ ሀገሮችንም ስታይ ዶሜስቲክ ሪሶርስ ሞቢላይዜሽን ካፓሲቲያቸው ከታክስም ከተለያየ ነገርም ለዛን ቴን ፐርሰንት ኦፍ ጂዲፒ ነው ኤክሰፕት ሳውዝ አፍሪካ ከ ሀገር ውስጥ የሚገኘው ከታክስ እና የተለያዩ የመንግስት ገቢዎች በጣም ሊሚትድ ናቸው። ስለዚህ ከዛ ችግር ውስጥ ለመውጣት እንደዚህ አይነት ፕሮጀክቶችን መጠቀም ምንም ጉዳት የለው። የኢትዮጵያ መንግስት ግንባታቸው የተጓተቱ የስኳር ፋብሪካዎችን ለማጠናቀቅ የቻይና ገንዘብና ኩባንያዎች እገዛ አስፈልጎታል። የቻይናው ካንስ የተባለ ኩባንያ የጣና በለስና የወልቃይት የስኳር ፋብሪካዎችን እየገነባ ነው። የኦሞ ኩራዝ ቁጥር አምስት የስኳር ፋብሪካ ጄጄአይኤስ ለተባለ ኩባንያ ተሰጥቷል። አቶ ጌዲዮ እንደሚሉት ከዚህ በላይ ወደፊትም አፍሪካውያን የቻይናን እገዛ ይፈልጋሉ። አፍሪካ ሀገሮች አፍሪካ ዩኒየንም ፍላግሺፕ ፕሮጀክትስ የሚባሉ አሉ። ከዛ ውስጥ አንዱ ሃይስፒድ ሬልዌይ ነው። የአጀንዳ ትወንቲ ሲክስቲ ስሪ የአምሳ አመቱ ፕላን ማለት ነው። አሁን ደግሞ ሩዋንዳ ላይ ላስት ይር የተፈረመ ኮንቲኔንታል ፍሪ ትሬድ አግሪመንት አለ። ሀያ ሁለት ሀገሮች ፈርመዋል። ህግ የሆነ እርስ በርስ መገበያየት ይጀምራሉ። ያ ማለት መንገድ ማደግ መቻል አለበት፣ ኤርላይንሱ ማደግ መቻል አለበት፣ ባቡሩ ማደግ መቻል አለበት እና አፍሪካ ሀገሮች እነዚህ ያላቸውን ኒድ አላይን አድርገው ከቻይና መውሰዱ ችግር የለው ያ ፕሮጀክት ለመጣለት አላማ ካለዋለና ኮራፕሽን ጫፍ ከወደቀ በጣም ከባድ ነው። ለምን? የዕዳ ጫና ይፈጥራል። ሁለተኛ ያንን ለመክፈል ደግሞ አገሮች ታግል ያደርጋሉ። ኤቭሪ ስሪ መንዝ ነው የሚከፈለው ይሄ እዳ እና ያ በጣም የዶላር ጫና ይፈጥራል። ኢትዮጵያ ከቻይና የተበደረችው ገንዘብ በሙስና ባክኗል። የመንግስቱ ባለስልጣናት እርስ በርስ ተካሰው የተመዘበረ ገንዘብ ስለመኖሩ ጥቆማ ቢገኝም ግልጽ ያለማረጋገጫ ግን የለም። አቶ ሞገስ በቀለ ኢትዮጵያ ጥንቃቄ ልታደርግባቸው ይገባል ከሚሏቸው ጉዳዮች አንዱ አቶ ጌዲዮን የጠቀሱት የብድር ጫና ቀዳሚው ነው። አሳሳቢው ቅርቃር ግን የእዳ ጫናውን የሚከተለው የአገሮችን ሉዓላዊነት የሚፈታተን የቻይና እርምጃ ነው። ስሪላንካን የመሳሰሉ አገሮች ከቻይና የተበደሩትን መክፈል ሲሳናቸው የገጠማቸውን የሚያስታውሱት አቶ ሞገስ ኢትዮጵያ ጥንቃቄ እንድታደርግ ይመክራሉ። ሁለት ቢሊዮን ከደማ ከነበረው የብድር ጫኗ አሁን ወደ ሀያ ሶስት ቢሊዮን እንደሚጠጋ ከጂዲፒዋ ወደ አርባ ፐርሰንት እና ከዛ በላይ በሚያልፍ ደረጃ የብድር ጫና ውስጥ እየገባች ነው ያለችው እና በይበልጥም ከሁለት ሺ አምስት ወደዚህ ያሉ የተለያዩ ትላልቅ ፕሮጀክቶችን ሜጋ ፕሮጀክቶችን ስና የገንዘብ ምንጭ ሆና የምትገኘው ቻይና ናት። ይሄንን የገንዘብ ምንጭ እንደተገኘ መጠቀም ኋላ ኋላ ያው የሀገሪቷን ኢኮኖሚ የሚያቃውስ እና እንዲሁም ደግሞ ከፍ ሲል ሉዋላዊነቷን የሚጎጣ ሆኖ የሚቀርብ ይሆናል። በሂደት እንግዲህ የተለያዩ ፕሮጀክቶች ላይ እየታየ ነው። ለምሳሌ ስሪላንካ ላይ ለአየር ማረፊያ የሚሆን ግንባታ ለማድረግ የስሪላንካ መንግስት የተበደረውን ብድር መክፈል ባለመቻሉ በረዥም ጊዜ የወደብ አስተዳደር ስራውን በሊዝ ለመቶ አመት ለቻይና እንዲሰጥ ተገጧል። ዛምቢያ ውስጥም እንደዚህ አይነት ነገሮች ተከስተዋል። ኬንያም እንደዚሁ ትልቅ የሆነ ፕሮጀክት በቻይና የብድር ምክንያት ባገኘችው ብድር መሰረት ዝምታለች። የኬንያ ስታንዳርድ ጌት ሬልዌይ የሚባለው ከዚህ ከሞምባሳ ተነስቶ ወደ ማዕከሉ አገራዊ የሚሄደው ማለት ነው እና የነዚህ ብድር መክፈል ሲያቅጣት ቻይና ራሷ ገብታ እነዚህን ፕሮጀክቶች ላስተዳድር፣ ከዚህ የሚገኘውን ገንዘብ ወደ እኔ ላድርግ የሚል አካሄድና ይህንም ደግሞ ሉዓላዊነቷ የሚጎዳ አካሄዶች ሊፈጠር ይችላል። ይህን ነገር ወደ ኢትዮጵያ የማይመጣበት ምክንያት አይኖርም። እና አሁን ጥሩ የሆነውን የኢትዮጵያና የቻይናን ግንኙነት አሉታዊ ሊያደርግ የሚችል ሁኔታ ውስጥ ሊፈጠሩ ይችላሉ። ስለዚህ የኢትዮጵያ መንግስት የዚህን የብድር ጫና መቋቋም በሚችልበት መልኩ መፍትሄዎችን መቀየስ ያስፈልጋል የውጭ ምንዛሪ ክምችቱ የሚያሳድግበትን የፊዚካል ፖሊሲ መከተል መቻል አለበት። ሌላው በቻይና እና በኢትዮጵያ ያለው የንግድ ሁኔታ አለመመቃጠም ትሬድ ባላንስ የምንለው ከጊዜ ወደ ጊዜ በጣም እየሰፋ የመጣ ጋፕ የፈጠረ ሁኔታ ነው ያለው። ለምሳሌ ሁለት ሺህ አስራ ሰባት ኢትዮጵያ ወደ ቻይና የላከችው ከሁለት መቶ ሶስት መቶ ሚሊዮን የአሜሪካን ዶላር የማይበልጥ ምርት ነው። በተቃራኒ ደግሞ ከቻይና ወደ ኢትዮጵያ የገባው ወደ አምስት ቢሊዮን የሚጠጋ የቻይና ምርቶች ናቸው። ርግ እርግጥ አብዛኞቹ የኢንዱስትሪያል ፕሮዳክቶች ናቸው። ሆኖም ግን ዞሮ ዞሮ ሰፊ የሆነ የትሬድ ኢምባላንስ የሚታይበት ነው። ባለፈው ሳምንት በቤጂንግ በተካሄደው ስብሰባ ቻይና ብድር ካጎበጣቸው ሀገሮች ጋር ለመደራደር እና የአንዳንዶቹንም እዳ ለመሰረዝ ያላትን ፈቃደኝነት አሳይታለች። ምዕራባውያኑ ተበዳሪዎችን ከእዳ ወጥመድ ውስጥ ይጥላል የሚሉት የመቀነትና መንገድ እቅድ ባለፉት አምስት ዓመታት ስኬታማ ነበር ሲሉ የሚሞግቱት የቻይና ባለስልጣናት የምዕራቡ ዓለም የመጣኔ ሀብት ባለሙያ ባለሙያዎች የሚያነሱትን ስጋት ፈጽሞ አይቀበሉም። እቅዱን በመላው ዓለም የማስተዋወቅ ኃላፊነት የተሰጠው የቻይና መንግስት ቢሮ ዳይሬክተር ዣኦ ዌይሚንግ በቤልት ኤንድ ሮድ ኢኒሽቲቭ የተሳተፉ አገሮች ሲያድጉ መታየታቸው እቅዱ የዕዳ ወጥመድ ነው የሚለውን ወቀሳ ሀሰት ለመሆኑ ማረጋገጫ ነው ሲሉ ተናግረዋል። ኃላፊው ኢትዮጵያን በመሳሰሉ አገሮች ላይ የበረታው የእዳ ጫናም ቢሆን መፍትሄ ሊገኝለት ይችላል ባይ ናቸው። ተበዳሪ ሀገር ገንዘቡን መዋለ ነዋይ በማበረታታት መሰረተ ልማትን በማጠናከርና ወደ ኢንዱስትሪ የሚያደርጉትን ሽግግር በማፋጠን ምጣኔ ሀብቱን ለማሳደግ መዋል አለባት። የቻይና ያሉ አበዳሪ ሀገራት በበኩላቸው በአንጻራዊነት ምጣኔ ሀብታቸው ወደኋላ የተጎተተ ሀገራትን የመርዳት ግዴታ አለባቸው። በጥምር ክርክር በመተጋገዝና አብሮ የመስራት መርህን በመከተል የዳጫና መፍትሄ ሊበጅለት ይችላል። አንዳንድ ሀገሮች የዳጫናቸው ከፍተኛ ቢሆንም እንኳ ኢንዱስትሪንና ሀገራትና ከተሜነትን በማፋጠን መቀነስ ይቻላል። ነገር ግን ያለ እድገትእና ያለ ብርቱ ስራ ምንም ተስፋ አይኖርም። ቻይና ለኢትዮጵያ የደረሰችው የያኔው ጠቅላይ ሚኒስትር መለስ ዜናዊ መንግስት በምርጫ ጣጣ ከምዕራባውያኑ በተቃቃረበት የዓለም ምጣኔ ሀብትም በቀውስ ተመጥቶ በተቀዛቀዘበት ሁነኛ ወቅት ነበር። የቻይና አፍሪካን ጉዳይ በቅርበት የሚከታተሉ አንድ አማካሪ እንዳሉት የዢዢንፒንግ ሀገር የኢትዮጵያን ባቡር ግንባታ ለማከናወን ስትነሳ ሁለቱም ወገኖች አሸናፊ ሆነዋል። በተለይ የኢትዮ ጅቡቲ የባቡር መጓጓዣ ግንባታን በቅርበት ያጠኑት ባለሙያው በስምምነቱ ኢትዮጵያ ለመሰረተ ልማት ግንባታ የሚያሻትን ገንዘብ ስታገኝ፣ ቻይና በበኩሏ በአፍሪካ ለሰፊው ውጥኗ አጋር ማበጀቷን ጠቁመዋል። ቻይና አንድ መንገድ አንድ መቀነት የተሰኘውንና ዓለምን በየብስና በባህር በማስተሳሰር የንግድ ልውውጥን ለማፋጠን የጀመረችው ይህ እቅድ ምጣኔ ሀብታዊ ኃያልነቷን የምታሳይበት እንደሆነ ባለሙያዎች አምናሉ። ከፖለቲከኞች ባሻገር በጥበብ ባለሙያዎቿ ጭምር ጠቀሜታውን ለዓለም ልታስረዳ ጥረት ታደርጋለች። በዚህ እቅድ ከኢትዮጵያ ጅቡቲ ከተዘረጋው ባሻገር በኬንያ ከናይሮቢ እስከ ሞምባሳ ተመሳሳይ የምድር ባቡር ገንብታለች። አቶ ጌዲዮን እስከ አፍሪካ በደረሰው እቅድ ቻይናውያን የቀድሞ የበላይነታቸውን የመመለስ ውጥን እንዳላቸው ይናገራሉ ዘቤልት ኤንድ ሮድ ኢኒሽቲቭ የሚባለው ፕሬዚዳንት ሺጂንፒንግ ነው ይዞት የመጣው አላማው ምንድን ነው የቻይና የድሮ ግሎሪ ሪቫይቭ ማድረግ ነው እነሱ በፊት ቲያንጂ የሚባል ከተማ ሰባት እዛ ነበርኩኝ ከዛ ጀምሮ አክሮስ ዩሮፕ ሸክላ ፕሮዳክቶቻቸውን ሸጡ ነበር በኢንላንድ እና በባህር ጀስት ኮኔክቲንግ ኦል ወርልድ ዊዝ ቻይና በፊት ኦል ሮድስ ዊሊቱ ሮም እንደሚባለው አሁንም ኦል ሮድስ ዊሊቱ ቤጂንግ የሚለውን ግሎሪ ሪቫይቭ ለማለት ነው። ኢትዮጵያም ሆነች ሌሎች የአፍሪካ አገሮች ምጣኔ ሀብታቸውን ለማነቃቃት ግዙፍ የመሰረተ ልማት ግንባታዎች ያሸቸዋል። የምጣኔ ሀብት ባለሙያዎች አፍሪካውያን ሀገሮች በቻይና ጥገኛ መሆናቸውን ገታ አድርገው የገንዘብ ምንጮቻቸውን በርከት ያደርጉ ዘንድ ይመክራሉ። ጠቅላይ ሚኒስትር አብይ አህመድ ከቻይና ባሻገር ዓለም ባንክን ከመሳሰሉ ዓለም አቀፍ ተቋማትና የመካከለኛው ምስራቅ አገሮች ገንዘብ ማፈላለግ መጀመራቸው የዚሁ ጥረት ማሳያ ተደርጎ ይቆጠራል። ኢትዮጵያ ግን እንዲህ በቀላሉ ከቻይና የምትላቀቅ አይመስልም። አገሪቱ ከፍተኛ ገንዘብ ያወጣችባቸው ነገር ግን ዛሬም ድረስ መጠናቀቅ የናፍቃቸውን የታላቁ ሕዳሴ ግድብና የስኳር ፋብሪካዎች ግንባታዎች ለቻይና ኩባንያዎች ሰጥታለች። አቶ ጌዲዮን እንደሚሉት ኢትዮጵያ ከተጫናት የቻይና እዳ ባሻገር ኩባንያዎቿ በኢትዮጵያ ገበያ የሚፈጥሩት ፍትሐዊ ያልሆነ ውድድር ሌላ ፈተና እንደሆነ ይናገራሉ። ፈረንጆቹም እንደሚሉት ነጻ ምሳ የለም። ቻይናም እንደዚህ ስትረዳ ዝም ብላ አደለም ምትረዳው በአስራ ዘጠኝ ሰባ ሰማኒያዎቹ ጃፓን ወደ ቻይና እና ወደ ጎረቤት ሀገሮች እዛ አካባቢ እንደ ማርኬት ፔኔትሬሽን ስትራቴጂ ነበር ይህንን ብድር የሚጠቀሙት። ይህንን ያበድራሉ ኮንሴሽን ያለውን ነው። ኢትስ ሎን ዊዝ ሎ ኢንትረስት ሬት በት ኢት ሀዝ ኮንዲሽን ኮንዲሽኖች አሉት። ኢኩፕመንቱ ከዛ ነው መምጣት ያለበት፣ ቴክኖሎጂው ከዛ ነው መምጣት ያለበት፣ ካምፓኒዎቹ ከዛ ነው መምጣት ያለባቸው። ስለዚህ ብድር ብቻ አይደለም። ብድር ብቻ ሳይሆን ማርኬት ፐኔትሬሽን ስትራቴጂ ነው የነሱ ካምፓኒ እዚህ መተ ኢንቨስት እንዲያደርጉ ይጠቀሙበት ነው። እና ጃፓኖች ይህን በአስራ ዘጠኝ ሰባት ሰማኒያዎች ውስጥ ይጠቀሙበት ነበር። ያንን ነው ቻይናውን አፍሪካ ውስጥ እየተጠቀሙ ያለችው። በቀላሉ ካምፓኒዎች እዚህ ይመጣሉ ከዛ ተመልሰው አሄዱም ሌላ ቢድ ይወዳደራሉ። ሌላ ቢድ ደግሞ ሲወዳደሩ ሰፖርት ከዛ ስላላቸው በጣም አንደር ቢድ እና አውት ቢድ ያደርጋሉ። ሌሎች ካምፓኒ ሰላሳ ፐርሰንት ኮስት ሪዳክሽን እየቀነሱ ፕሮጀክቶች ላይ ይወዳደራሉ ስለዚህ ይሄ በጣም ግልጽ መሆን አለበት። ስለ አፍሪካ መሪዎች ይህንም ባላንስ ማድረግ ያስፈልጋል። በቻይና መንግስት የሚደገፉና የፈረጠመ የገንዘብ አቅም ያላቸው ኩባንያዎች በገበያው የሚያደርጉት ውድድር ኢትዮጵያውያኑ መገዳደር ይችሉ ይሆን? ይህ በጥልቀት መፈተሽ ያለበት ጉዳይ ነው። የዛሬው መሰናዶ ተጠናቀቀ። ሸቴ በቀለ ነኝ። ጤና ይስጥልኝ።